የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ርዕስ በሶስት የአሜሪካ ከተሞች ካሉ ኢትዮጵያውያንና ትውልድ ኢትዮጵያ ጋራ የተዋወቁበትንና የተወያዩበትን ጉዞ አጠናቀው ዛሬ አዲስ አበባ ተመልሰዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ በሰጡት መግለጫ ጉዞአቸው የተሳኩ ብዙ ውጤቶች ያዩበት እንደነበር ገልጠዋል መግለጫውን ተመርኩዛ አቆን ጅታየ የሚከተለውን ዘገባ አጠናቅራለች። ጠቅላይ ሚኒስትር አብይ አህመድ በዋሽንግተን በካሊፎርኒያ ሎስ አንጀለስ ከተማ፣ እንዲሁም በሚኒሶታ ሚኒያፖለስ ከኢትዮጵያውያን ጋር ያሳለፉት ቆይታ የተዋጣ እንደነበረ ገልጸው ግንቡ ፈርሶ የድልድይ ግንባታው ስራ ተጀምሯል ብለዋል። ለዚህም በስደት የቆዩት አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁ ወቅዱስ አቡነ መርቆሪዎስ በዛሬው ዕለት ወደ ሀገር መግባታቸው አንዱ ማሳያ መሆኑን አመልክተዋል። በሰሜን አሜሪካ ከኢትዮጵያውያን ወገኖቻችን ጋር የተሳካ ቆይታ አድርገን ተመልሰናል። በቆይታችን ዋነኛው ግብ የነበረው በኢትዮጵያ መካከል የነበረው የጥላቻን ግንብ አፍርሶ የፍቅርና የሚያቀራርብ ድልድይ መገንባት የሚል ነበር። በዚሁም መሰረት በሰሜን አሜሪካ ያሉ ኢትዮጵያውያን ግንቡን ለማፍረስ በነበራቸው ቁርጠኝነትና ልባዊ ፍላጎት እኛ እዚያ ከመድረሳችን በፊት መዶሻ አዘጋጅተው በከፍተኛ ጉጉት ይጠበቁን ስለነበር በኢስት ኮስት በዋሽንግተን ዲሲ የመጀመሪያውን ግድግዳ ማፍረስ ችለናል። በሎስ አንጀለስ ሁለተኛው ግድግዳ ፈርሷል። በሚኒሶታ እነ ሚኒያፖሊስ ከተማ የነበረን ቆይታ የቀረውን ግድግዳ ማፍረስ ብቻ ሳይሆን ፍርስራሽ የመልቀሙን ስራ ጀምረናል። ይሁንና ቀጥሎ የሚጠበቅብን ስራ ከኢትዮጵያውያን የፈረሰው ግንብ የመጨረሻ ግንብ መሆን የለበትም። ፍርስራሹ በትክክል ካልጸዳ፣ አቧራው አካባቢን ይበክላል ያበላሻል በመሆኑም በዚህ እና በዚህ ያለን ወገኖች ተሰብስበን ይህንን ፍርስራሽ ማጽዳትና ግንቡን እንዳልነበር አስበን ድልድዩን በጠንካራ መሰረት ማኖር ይጠበቅብናል። የድልድዩ የግንባታ ስራ ተጀምሯል ዛሬ ብዙ ቅዱስ ወደ ሀገራቸው ሲመጡ የመጀመሪያውን ጡብ አስቀምጠዋል ይህ ጡብ ወደ ኋላ እንዳይል እንዳይመለስ በቀጣይነት በጋራ መገንባት የሁላችንም ኃላፊነት ይሆናል። በነበረን ቆይታ በኢትዮጵያውያን ዘንድ ያየነው የፍቅር ጥማት ልባችንን ሰብሯል፣ ያሳዘነን ያስለቀሰና ያስደመመን ነበር ብለዋል ጠቅላይ ሚኒስትሩ። ኢትዮጵያውያን ጊዜያቸውን፣ ገንዘባቸውን፣ እንባቸውን አፍስሰው ግንቡን ለማፍረስ የነበራቸውን ዝግጁነት አሳይተዋል። እጅግ አንጀት በሚበላ ሁኔታ በየሄደበት እንባቸውን እያፈሰሱ በታላቅ ፍቅር ኢትዮጵያዊነታቸውን ለማረጋገጥና ግንቡን የማፍረስ ስራ የነሱም ተግባር መሆኑን በማያዳግም ሁኔታ ለኛ አሳይተውናል። ለዚህ በሰሜን አሜሪካ ያሉ ኢትዮጵያውያን ከካናዳም ጭምር በዋሽንግተንና በሎስ አንጀለስ በተቀላቀሉን ወንድምና እህቶቻችን ላቅ ያለ ምስጋና ማቅረብ ፈልጋለሁ። እጅግ የኮራሁባችሁ የተደምኩባችሁ እና ይበልጡኑ እንድጨነቅ ኃላፊነት እንዲሰማኝ ያደረጋችሁ መሆኑን ላረጋግጥላችሁ ፈልጋለሁ። የግንቦት ሰባት አመራር ጋር ስላደረጉት ውይይት የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ እና አክቲቪስት ታማኝ በየነ ወደ ሀገር ገብተው በግንባታው ለመሳተፍ ፍላጎት ያላቸው መሆኑን እንዳስታወቋቸው ገልጸዋል ጠቅላይ ሚኒስትሩ። ሚኒሶታ ላይ አማሮችና ኦሮሞዎች አንድ ላይ ሆነው ተቃቅፈው ተቀብለውናል። ይሄ ትልቅ ድል ነው ብለዋል። አያይዘው ድልድዩን ለማጠንከር ከእያንዳንዱ ዜጋ የሚጠበቀውን በመዘርዘርም ተማጽኖ አቅርበዋል። ከሁሉም ኃላፊዎች ጋር በነበረን ቆይታ ሀገራቸውን በሰላማዊ መንገድ የማገልገል ፍላጎት የነበራቸውና አሁን ደግሞ በተጠናከረ መንገድ አገራቸው ገብተው በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፍ ማገልገል፣ መስራት፣ መፎካከር እንደሚፈልጉ በሙሉ ልብ አረጋግጠውልናል። በቅርቡ እንደምንቀበላቸው ተስፋ አረጋለሁ። ከሚኒሶታ አካባቢም ለረጅም ጊዜ ለኢትዮጵያ መንግስት በመቃወም የሚታወቀው ጀዋር መሐመድ አሁን በተፈጠረው ሁኔታ ወደ ሀገሩ ገብቶ ከህዝቡ ጋር መቀላቀል ስለሚፈልግ ከጥቂት ቀናት በኋላ እሱም ወደ ሀገሩ ይገባና ከወገኖቹ ጋር የሚቀላቀል ይሆናል። ታማኝ በየነም ከዋሽንግተን እንዲሁ በቅርብ ጊዜ ውስጥ ገብቶ ከህዝቡ ጋር ለመገናኘት ፍላጎት ያለው ህዝቡን የማገልገል ህዝቡን የማገዝ የመደገፍ እና ድልድይ ግንባታ ውስጥ በሙሉ ልብ ለመሳተፍ ያለውን ፈቃደኝነት አረጋግጧል። በዚያ የማንፈልገው የኛ ያልሆነ አንዳች ሰው የለም። ሁሉም የእኛ ዜጋ የምንወዳቸው ስለሆኑ በዘር በሃይማኖት ሳንከፋፈል አቅፈን ልንቀበላቸው? እና ኢትዮጵያ ወንድሞች ወንድማማች መሆናችንን በተግባር ማሳየት ከሁላችን የሚጠበቅ መሆኑን ላረጋግጥላችሁ ፈልጋለሁ። ምናልባት የነበረን ቆይታ አድካሚ ቢሆንም በጣም ስኬታማ ቆይታ ነበረ። ከጠበቅነው በላይ አዳዲስ ኩነቶች በዚያ እንዲሆኑ እና ሆኖም በአይን ማየት ችለናል። ለምሳሌ በሚኒሶታ በፍጹም ኦሮሞዎች ከአማራዎች ጋር በጋራ በዓል የሚያከብሩበት እንግዳ የሚቀበሉበት ታሪክ አልነበረም በሄድንበት ወቅት ኦሮሞዎችና አማራዎች ተቀላቅለው ተቃቅፈው በጋራ እያለቀሱ ተቀብለውናል። ይሄ ለኛ ትልቅ ድል ነው የሚገባን የሚሆንልንም ይሄው አንድነት ብቻ ነው ምናልባት በሚኒሶታ ወይም በዋሽንግተን በብሔርና በሃይማኖት ሙሉ በሙሉ ጉዳዩ ያልተገለጠላችሁ ሰዎች ካላችሁ ላለፉት 20 30 ዓመታት ተዘግቶ የቆየው ቤት ገና በሩ ሲከፈት ምን አይነት ሽታ ሊያወጣ እንደሚችል መገመት ይኖርብናል። በሩን ከፈት ነው እንጂ ሙሉ በሙሉ በውስጡ የነበረው የታጨቀው አየር ወጥቶ ባለማለቁ ቤቱ ጸድቶ፣ እጣን አጭሰን፣ አዲስ ጠረን፣ አዲስ ኦክሲጅን እስከምናስገባ ድረስ አልፎ አልፎ የሚከረፋ የማያስፈልግ ሽታ ሊወጣ ይችላል። ይህ ማለት ግንባታውን ያስተጓጉላል ማለት ግን አይደለም። በዚሁ አጋጣሚ በሚኒሶታ ያላችሁ የአማራ ተወላጆች ላረጋግጥላችሁ የምፈልገው ከኦሮሞ ኮሚኒቲ ጋር በነበረኝ ቆይታ እጅግ የሚያሳዝን እንባ ያራጨ ጊዜ የነበረን የኦሮሞ ኮሚኒቲ የገለጹልኝ ሀሳብ እና ያየሁት ነገር እኔም ያልገባኝ ያልተረዳሁት ብዙዎቹ ቁስላላቸው። ብዙዎቹ አባታቸውን ያጡ ወንድሞቻቸውን ያጡ እህቶቻቸውን ያጡ እና በዚያም ስሜት በረጋ መንፈስ ለመነጋገር ውስጣቸውን ማሸነፍ ተስኗቸው በቁስል ብዛት የሚጮሁ የሚያለቅሱ የሚያዝኑ ወንድሞች ናቸው። እነዚህ ወንድሞች ጠጋ ብለን ቁስላቸውን የማሻር ሀዘናቸውን የማስረሳት ኃላፊነት የሁሉም ኢትዮጵያ ይሆናል። በአማራ ኮሚኒቲ በነበረኝ ቆይታ ለመቀራረብ ለመገናኘት ያለው ፍላጎት የውስጥ ስሜትን ለመረዳት የውስጥ ቁስልን ለመረዳት የሚጠይቀውን ትግስት በእናንተም በኩል እንዲኖርና ተቀራርባችሁ አንዱ የአንዱን ቁስል እያሻረ፣ አንዱ የአንዱን በሽታ እያከመ ኢትዮጵያ አንድ ሆና በሰላም እንድትኖር እያንዳንዱ ዜጋ ኃላፊነቱን እንዲወጣ በታላቅ ትህትና መጠየቅ እፈልጋለሁ። በውጭ ያሉ ኢትዮጵያውያን ወደ ሀገር ሲገቡ ኢትዮጵያውያን በትህትናና በፍቅር እንዲያስተናግዱ ጠቅላይ ሚኒስትሩ በዚሁ ጋዜጣዊ መግለጫቸው ጥሪ አቅርበዋል።